ይሄ ግጭት እንግዲህ ከአስራ ዘጠኝ ሰማኒያ አራት ጀምሮ የብሄር መልክ አለው። አዎ በጋምቤላም ሲፈጠር ፓሪስ አካባቢ ሌላም ቦታ ተፈጥሯል። ለምንድን ነው መልኩን ያልቀየረው? አሁንም የብሔር ግጭት እንደሆነ ነው የሚቀጥለው። አንድ እዚህ ጋር ፖለቲካውን በመጋረጃው ጀርባ ከተመለከት ነው የብሄር ግጭቶች እንዳይጠፉ ኮንትሮሎ በፖለቲካ አመራሩ የሚሰራ ይመስለኛል። ምክንያቱም የህዝብ የዲሞክራሲ ጥያቄ በአንድ በኩል አለፍብም እንዳልሽው፣ ሌላው ደግሞ በቅርብ ዓመታት ወዲህ በጣም ጎልቶ ከዲሞክራሲው ጥያቄ ያልተናነሰ የሆነው ደግሞ ይሄ ፍትሃዊ የሀብት ክፍፍል ነው። መንግስት ባለስልጣናት ብዙ ሀብት አካበቱ፣ ሌላው ህዝብ አገሪቱ አደገች ብትባልም ከዛ ተጠቃሚ አልሆነም። ስለዚህ እነዚህ የዲሞክራሲም የፍትሃዊ የሀብት ክፍፍልም ጥያቄዎች የሚነሱበት ጊዜ እና ህዝብ በሚቃወሙበት ጊዜ ጉልበት ለመጠቀም አንደኛው ዘዴ የሚመስለኝ ሆን ብሎ ታስቦበት የብሔር መልክ እንዲይዙ ይደረጋል። ያ አንድ የምንታዘበው ነገር ነው። ምክንያቱም አንዳንድ ጊዜ የግለሰቦች ጸብ የግለሰብ መልኩን ይቀይርና ወደ ብሔር አቅጣጫ እንዲጓል ፍላጎት ያለው ይመስለኛል። እና ሀይልን በማንኛውም መንገድ ለመጠቀም ግጭትን እንደ ዋና ምክንያት ያም የብሄር እንትን አስመስሎ መጠቀም ችግር ነው። ድሮ ብሔራዊ ጭቆና ይባልና ይሄኛው ብሄር ይሄኛውን ጨቁኗል እየተባለ ትልቅ እንትን ነበረ። አሁን ደግሞ ራሱ የፖለቲካ ስርዓቱ ኢህአዲግ ያመጣው አዲስ የብሔር ጭቆና እኮ እየተከሰተ እንደሆነ ልብ እያልን ነው ያ ምንድን ነው? ከክልሉ ውጭ የሚኖርን የአንድን ብሄር ተወላጅ በብሄሩ ምክንያት አድሎ እንዲደርስበት፣ ከንብረቱ እንዲፈናቀል፣ አካሉ እንዲጎዳ፣ ህይወቱ እንዲጠፋ ማድረግ ይሄ ስርዓቱ የፈጠረው ነው። ህዝቡ ርስ በርስ ይተዋወቃል እኮ ራሱ ሚዳኝበትን መንገድ እኮ አለ፣ ዝም ብሎ ከተተው። በፖለቲካው አመራር ውስጥ ከላይ እስከታች ያሉ ሰዎች እነዚህ ግጭቶች እንዲባባሱ ሚና ተጫውተዋል። ያም ደግሞ ጥቅሙ ምንድን ነው? ለማንኛውም ለሚነሳ ጥያቄ ዲሞክራሲና የመብትን ጥያቄ ጨምሮ ለመጨፍለቅ ይሄ አመቺ ይሆናል። ሁለተኛም ደግሞ አይኔ ከሌለሁ ህልውና የላትም አገሯ ብሎ አይንን ለመጠቀምም እንትን ይላል። የውጭ የሚባለው እኔ ልጋራው ማንችን ነው። ምክንያቱም ድሮም ጀምሮ ያለ ነው። ኤርትራ አሁን አለ የኢትዮጵያ የጸጥታ ስጋት የሆነችው ወትሮ ጀምሮ ነው። ግብፅም እንደዚህ ነው። ለዘመናት የነበረች ናት። ከአባይ ውሃም ጋር ተያይዞ ያለ ነው። እና ሲሆን ሲሆን የውጭ ስጋት ማቆም የሚቻለው በሀገሩ ውስጥ የፖለቲካ መግባባት በመፍጠር ህዝቡንም ተጠቃሚ አድርጎ የማያወዳዳ የፖለቲካ ስርዓት መፍጠር ነው እንጂ በአንድ በኩል የለም እነዚህ እነዚህ ሀገሮች የጸጥታ ስጋታችን ናቸው፣ ሀገራችን ውስጥም ጸጥታ እያደፈረሱብን ነው፣ ቅጥረኛ ሰላይ እንትን እያሉ ይሄን እያደረጉብን ነው የሚለው ነገር እኔ የማልቀበለው ነው። ራሽ ሊሆን አይችልም። የውጭ ስጋትን ደግሞ ለመቋቋም ብሔራዊ ደህንነት ምክር ቤት አያስፈልግም። መደበኛ ሰራዊት አለን፣ አይደለም እንዲህ ሰራዊቱን ማጠናከር ነው የሰራዊቱን የጠላትን የመመከት ሀይል ማጎልበት ነው። ይሄ ነው፣ ሌላ ምንም ነገር የለውም። የዚህ የሚባለው የብሔር ግጭት መሰረቱ በቋንቋ ላይ የተመሰረተ አደረጃጀት ነው የሚሉ በጣም በርካታ ሰዎች ናቸው። ከአሁን በፊትም የተካሄዱ ግጭቶች አሁን አቶ አበባው አንስተዋል የብሔር መልክ እንዲይዝ ያስቻሉት ራሱ አከላለሉ አገሪቱ በዲሞክራሲያዊ መልክ አንድ ሰው አንድ ድምጽ በሚል በዲሞክራሲያዊ ስርዓት የታወቁ የዲሞክራሲ መብቶችን የፈቀደች እና ምርጫ በዛ መልኩ ቢካሄድ እና አገሪቱም የምትተዳደረው በዛ መልክ ቢሆን ይሄ ባልሆነ የሚሉ አሉ። ምክንያቱም ሕዝብ ይሄ ነው ድንበሬ፣ ያ ነው ድንበሬ ነው አንድ አደረጃጀቱን ለሚተቹት ምን ይላሉ? እንግዲህ እኔ የዚህ ሁሉ ምንጭ መሰረቱ ምንድን ነው በሚለው ላይ የተንጠረሰ የሆነ የተንጠራሰ ይሆናል። እንግዲህ ምንድን ነው እንደዚህ ቀውስ በሚፈጠርበት ጊዜ የፖለቲካ አስተሳሰብ በተለይ የጽንፍ አስተሳሰብ ይበረታል። ዞሮ ዞሮ ይሄ ይተስማል፣ ህዝቡ ወደ ነበረበት ወደ ሰከነ ሁኔታ ይመለሳል። ቀውስ በሚፈጠርበት ጊዜ ግን ረጋ ብለው አስተውሎ ችግሮች እነዚህ ናቸው መፍትሄዎቻቸውን እነዚህ ነው ብሎ የሚሄዱ ሁኔታ ይጠፋል። አሁን እኔ ኢትዮጵያ ውስጥ በጣም የሚያሳስበኝ ጉዳይ ቢኖር እንግዲህ ይሄ ስርዓት ኢትዮጵያን ለማስተዳደር የፖለቲካ ስርአቱ አልቻለም። ብዙ የሚስማማበት ነው፣ ብዙ የኢትዮጵያ ህግ የሚስማማበት ነው። አልቻለም የሚታይም ነው። ያም ሆኖ ግን መውጫው መንገድ ምንድን ነው፣ የዚህ ቀውስ መሰረታዊ ምክንያቶች ምንድን ናቸው በሚለው ላይ ግን መጥሮ የወጣ እዚህ ተደርጎበት የተቀመጠ እና ብዙዎቹ በዚህ ቻገር ያሉ ባለ ድርሻዎች የተስማሙበት ሁኔታ ስለማይ የእኔ ስጋት እዚህ ላይ ነው። እንግዲህ እንደሚባለው የዚህ ቀውስ ምክንያት አገሪቱ በብሄር ስለተሸነሸነች እና ስለተታለለች ነው የሚለው በዚህ አልስማማም ነው። ምክንያቱም እንግዲህ ማየት ያለብን ታሪክን ደጋግሞ መሄድ ነው መሄድ ነው። ከሰማኒያ ሶስት ዓመተ ምህረት የኢህአዴግ ስልጣን ከመቆጣጠሩ በፊት እኮ የብሄር ድርጅቶች መሳሪያ አንግበው ብዙ ሺህ ሰው አልቋል። ይሄ መገንዘብ ያለብን መስል ነው። በየ አካባቢው በብሔር የተደራጁ የፖለቲካ ድርጅቶች መሳሪያ አንግበው ተፋይተዋል። ብዙ ህዝብም አልቋል፣ ደም ፈሷል። ስለዚህ ይሄ ነገር የተፈጠረው ይሄ ስለተካለለ ነው ብቻ ነው የሚለው አመለካከት አልጋራውም። እንዲያውም የኢትዮጵያ ፖለቲከኞች ረጋ ብሎ ማየት ያለባቸው ይሄ ከዲሞክራሲ አንጻር እንዴት ነው መገናኘት አለበት። መሰረቱ የዲሞክራሲ እጦት ነው፣ መሰረቱ የነጻነት እጦት ነው። ይሄ መካለል ችግር ከሆነም ዲሞክራሲ ካለ ነጻነት ካለ ሀሳብን በግልጽ በነጻነት የመግለጽ ጉዳይ ካለ ብዙ ተወያይቶ የማይቀይረው ነገር ያለ አይመስልኝም። ስለዚህ መሰረቱ የጠፋው በእችግ ሀገር የፍትህ ጉዳይ፣ የዲሞክራሲ ጉዳይ፣ የነጻነት ጉዳይ፣ የህግ የበላይነት ጉዳይ፣ በርካታ ዜጎችን አንድ የሚያደርጋቸው ጉዳዮች እየተደፈቁ የዚሁ ፓርቲ በሚፈልገው መንገድ መሄዱ ነው ዋናው ጉዳይ። የማንነት ጉዳይ የፖለቲካ መነሻና ማጠንጠኛ የብሄር ጉዳይ ብቻ ተደርጎ በሚታዩበት ጊዜ የዚህ አይነት ውጭት መከሰቱ አይቀርም። ፉክክር ውድድርም ይነሳል። አሁን ያየ ነው ያለው ነው እንጂ አንዳንድ የኢህአዴግ አባል ድርጅት የኢህአዴግን በአጠቃላይ በዚህ ተውሽቀው የፖለቲካ ስልጣናቸውን ለማስቀጥል ነው እየፈልጋሉ ይህን በማስጨር የህዝቡ ወኪል በመሆን የኦሮሞ ድርጅት የኦሮሞ ጠበቃ በመምሰል የሶማሌ ድርጅት፣ የኢትዮጵያ፣ የትግራይ ድርጅት፣ የአማራው ድርጅት ሁሉም በየብሔራቸው የቆሙ ሆኖ በመታየት ይህን ግጭት እያባበሱት እንዳሉ ገነዘባለሁ፣ ይታየኛል። ይሄ ነገር ዋናው ጉዳይ ዋናው ጉዳይ እንግዲህ ሀያ ስድስት ሀያ ሰባት ዓመት የብሔር ጥያቄም ከሞላ ጎደል የተመለሰበት ሁኔታ ነው ያለው። ከዛ በኋላ ይህን ያነሱ ማስጮህ ከግጭት ውጭ ሌላ የሚያመጣው ነገር የለም። ዋናዎቹ የዜጎች መብቶች ዲሞክራሲያዊም፣ ሰብአዊ መብቶች የመጠበቅ ጉዳይ እየተሸፈነ የሄደበት ሁኔታ ነው ያለው። አሁን በተቃዋሚዎችን በኩል እየታየ ነው ይሄ ጉዳይ ታይዞ ወይ ዘርን ለይቶ ወገንን ወይ ለይቶ በድፍን ድርጅትና ዘርን አያይዞ የማጥላላት የመምታት ጉዳይ። በዛም የማየው እንግዲህ ዋናው ተጠያቂ የዩ ፓርቲ ቢሆንም በተቃዋሚዎችን ጤንነት የሌለው ጉዳይ ስነሳ አዳምጣለሁ። ስለዚህ መታየት ያለበት እንደገና አረፍ ብለን ቁጭ ብለን የሀገራችን ምሁራንም ፖለቲከኞችም አረፍ ብለን ማየት ያለብን የሚመስለኝ ምንድናቸው መሰረታዊ ምክንያቶች ሁሉም ሁሉም አንድ አንድ ጉዳይ ብቻ ሳይሆን መሰረታዊ ጉዳዮች ከእነዚህ መሰረታዊ ጉዳዮች ዋናዎቹ ሴት ናቸው ብሎ ማየት እኔም ይመስለኝ እንግዲህ ይሄ እንደዚህ ያለ ግጭት እኮ በሁሉም እያየ ነው ነው ያለ በሶሪያም እነዚህ ብሔር በሶማሊያም በኤርትራም በሁሉም እነዚህ በብሔር ያልተካልሉ አካባቢዎችን ጭምር ደስተኛ ፍጭትና ግጭት እያየ ነው ያለ ይሄ መሰረቱ ህዝቡን ያላማከለ ህዝብን በዲሞክራሲ አካሄድ እንዲሳተፍ አላደረግ ህዝብ እንዲወስን የማያደርግ ስርዓት ዞሮ ዞሮ በብሔር ይካልል በአሀድ አህዳዊ ስርዓት ይካልል እንደዚህ ያለ ግጭት የማይቀር ነው የማይቀር ነው። ይሄ የብሔር ግጭት በሰማኒያ ሶስት አመት በፊት በኋላ ነው የተከሰተው የሚለው በዚህ አልስና በዚህ ጉዳይ ብቻ ሌላው ግን አሁን ያለው የኢህአዴግ አመራር አንዱን ጠባብ አንዱን ጎሰኛ አንዱን ትንክተኛ እያለ ይህን ነገር እያስጨወ በብዙ አመታት የስልጣኑ መሰረት አድርጎች የቆየው ተቃዋሚዎችን ለመምታት ትክክለኛ ጥያቄ ያነሱትን ለመምታት እያነሳ ነበረው። አሁንም ተባብሶ ሄዶ ወደ ግጭትን አምርቷል። የብሄር መብቶች እኔ መከበር እንዳለበት እስማማለሁ። ግን ደግሞ ሚዛኑ ምንድን ነው? የዜግነት መብት የዲሞክራሲ መብት ቦታ ምንድን ነው? የህግ የበላይነት ቦታ ምንድን ነው? የነጻነት መብት ሌሎችም እዚያ መሰረታዊ መብቶች የተባበሩት መንግስት ጭምር ያጸደቃቸው እነዚህ በሀገራችን ምን ቦታ ናቸው? አሁን ምንም ቦታ የላቸውም። ይሄ ነው መሰረታዊ ችግር ብዬ አመሰግናለሁ። መምህር አበባው፣ አቶ ገብሩ ካነሷቸው አንዳንድ ነገሮች ውጥረት በሚነሳበት ጊዜ የብሔር ነገር ማስጮህ የብሔርን ጉዳይ ማስጮህ ሊያበረክት ይችላል። ነገር ግን በብሔር አደረጃጀት አላስከተለም ነው የሚሉትና ጠመንጃ አንግበው ጫካ ገብተው የታገሉለትም መብት ያከተመለሰ ወዲህ አሁን አህዳዊ ስርዓት ይበጃል ለሚሉት እርሶ ምን ይላሉ? ስንጀምር አንድ የኢህአዴግ ስህተት የህዋሀትም ልለው ችላለሁ ከኢህአዴግ ይልቅ ይሄ ብሔርን የብሄር ጥያቄን በጣም አጋኖ ነው መመልከቱና የብሄር ጥያቄ ብቻ ነው የኢትዮጵያን የፖለቲካና የዲሞክራሲ ጥያቄ ሊፈታው ብሎ ማሰቡ ነው። የብሄር ጭቆና አልነበር ማለት አይቻልም። ነበረ፣ ግን ምን ያክል ነበር? ከመደብ ጭቆና ጋር ሲወዳደር ሲመዛዘብ ምን ያክል ነበር ቢባል የመደብ ጭቆናው ነው የሚያምጽ ነው። አማራው አገሪቱ አስተዳደር ውስጥ የአመራር ደረጃውን የያዘ አማራ ባላባት ቁጥሩ ብዙ ነበረ። የኦሮሞ ያንስ ይችላል። የወላይታው ደግሞ ከዚያ ላይ ያንስ ይችላል። የትግራይን አካባቢ ስንወስድ ደግሞ መሬት ሰርፊቱ፣ የባላባት ስርዓቱ፣ የግባር ስርዓቱ አንድ ነው። ብዙም ያን ያክል እንትን የሚጋነን አይደለም። አሁን ይሄ አንድ ችግር ከመጀመሪያው የብሄርን ጥያቄ ከሚገባው በላይ አግዝፎ ተመለከተው። ይሄ በጤና ነው ወይ እንግዲህ ጥያቄ ማንሳት ያስፈልጋል። እሺ፣ የሆነው ሆነ። እንግዲህ በወቅቱ በደርግ ዘመን ሁሉም ብረት አነሳ። ብሔሬን እከላከላለሁ፣ ብሔሬን ነጻ አወጣለሁ። ያደግ አሸነፍና ያዘ ስልጣኑ አንድ ብሔር እንግዲህ በቀጥታ የሌላውን ብሔር ይጨቁናል ወደ ማንልበት ደረጃ በህገ መንግስት ጠልቆ ያ ተተገበረ። ሲተገበር ግን እውነት የብሄር መብት ተከበረ ወይ ብለን ማንሳት መቻል አለብን። ኦሮሚያ የራሱ አስተዳደር ተሰጠው። አማራ የራሱ አስተዳደር ተሰጠው። አፋሪ የራሱ አስተዳደር ተሰጠው። ያ የዛ ብሄር ተወላጅ የሆኑትን ምን ያክል ጠቅሟቸዋል? ፕራክቲካሊ ይሄ ነው ግ መብቴን በማስከበር በኩል ብሎ ሰጥቶታል ወ ሰልፍ አድሚኒስትሬሽን ያለ እኮ ነው ራስን በራስን የማስተዳደር በአሀዳዊ ስርዓት መኮ ሊኖር ይችላል ገደብ ተበጭቶለት ኦቶኖሚ ይኖር ምን ይላል። ይሄ የብሄሮች መብት በምንልበት ጊዜ የብሄር መብት ከግለሰቡ መብት ገዘፈ መብቶች ሁሉ እናት የግለሰብ ነው መብት በተፈጥሮ ሲሰጥም ሲጠየቅም በግለሰብ ነው የሚጠየቀው በቡድን የሚሰጥ መብት ህዝቡ ራሱን ያመጣው ነው የኦሮሞን ባህል ለምሳሌ የብሄር መብት አንዴ ባህልን ማሳደግ ራሱን ማስተዳደር ነው አይደለም እንዴ እነዚህ ህዝቡ አስተዳደሩ ባይኖር ክልል ኖረም አልኖረም ሊኖሩ የሚችሉ ናቸው እና ትልቁ ነገር የብሄር ። መብት ተከብረዋል። የብሔሮችን መብት ማስከበር ነው የሚለው ነገር የሌሎች መብት፣ የግለሰብ መብት አንሶ እንዲታይ የግለሰብ መብት እንደውም ትኩረት እንዳይሰጥ ያደረገው ነው። በአህዳዊ ስርዓት ውስጥ የብሔር መብት ሊስተናገድ ይችላል። ይሄንን እኮ ህዝቡ ነው የሚያውቀው። እንካ ብሎ መንግስት የአንተ ብሔር መብት ይሄ ነው ይሄ ነው ይሄን ብሎ ምን የሚሰጠው ነገር አለ ክልል ከመከለል ያ ክልል ደግሞ ከሰማንያ ሶስት ወዲህ የቻርተሩን ጨምሮ ስንመጣ ህገ መንግስቱን ከጸደቀ በኋላ ስንመጣ ምንድን ነው የሆነው? እንደውም የግጭቶች አንደኛ መንስ የሆነው የብሄር መብት ሲባል የመጀመሪያው ትልቁ የተወሰደው ክልል አንድ ክልል ሰጥቶ ይሄ ይሄ የህዝቦችን ኢንተራክሽን አግዶታል። ሁለተኛ አንዳንድ ብሄሮችን ጎድቷል። ምክንያቱም የሰው ሀይል ከአንድ ቦታ ወደ ሌላ ቦታ እንደ ልብ እንዳይፈስ የማድረግ የብሄር መብት እንደገና ቋንቋን የሙጥኝ ብሎ የያዘ ቋንቋንና መሬትን ነው። ስለዚህ ኢትዮጵያ የፌዴራል ስርዓት ብሔር ላይ መመስረቱ እስካሁን ጉዳት አመጣ እንጂ ያመጣው ትርፍ የለም። አህዳዊ ስርዓት ሊጠቅመን ይችላል። ሆን በእኔ በኩል በደንብ አርጎ እንደሚጠቅመን አውቃለሁ። አሁን አመራር ላይ ያለው የኢህአዴግ መንግስት አንደኛ ተዳክሟል። የተዳከመበት አንዱ ዋነኛ ምክንያቱ የመጀመሪያ ትውልድ የሆነው አሁን እንግዲህ ወደ መውጣቱ ነው። ያ በሚሆን ጊዜ ደግሞ አግሎ የመጣው ጣት ስቦ ባሩድ ሸቶት የመጣው እንደ ሁለተኛው ትውልድ ይሄ መብቴ ነው፣ ይሄ ታግየበታለሁ የሚል አይደለም። የህዝብን ፍላጎት ማዳመጥ የሚፈልግ ፖለቲከኛ ነው የሚመጣው። ይሄ በሚሆንበት ጊዜ አንደኛ የፌዴራል ስርዓቱን ማስተካከል የሚቻልና በትክክል የሚተገበር ከሆነ ይሄን መፈተሽ። ይሄ ሲፈተሽ ደግሞ አሁንም ፓርቲው አይደለም ህዝብን አመካክሮ ምሁራንን፣ ልሂቃንን እንደዚሁ እንዲሳተፉ ተደርጎ ሁለተኛ ደግሞ መድረክ መድረክ የተነፈጋቸው የፖለቲካ ፓርቲዎችን በሀገር ውስጥ ያሉ ትልቅም ይሁን ትንሽ፣ እነሱ ሁሉ አንድ ላይ ሆነው የፌዴራል ስርዓቱ በትክክል የሚተገበርበትን የሚሻሻለውም ደግሞ የሚሻሻልበትን መንገድ መፈለግ። አለበለዚያ ግን የሚታየኝ እኔ ወደ ባሰ አረንቋ ውስጥ እየገባን እንደሆነ ነው። አሁን በየአካባቢው ኢትዮጵያ ውስጥ በሚካሄደው ግጭት ይሄ ግጭት ደግሞ ዘልቆ በህዝብ መካከልም እንዳይሆን ለአገሪቱም ደህንነትና አንድነት እንዳያሰጋ የሚመክሩት የሚያስተላልፉት መልእክት ካለ? ኢትዮጵያ በአሁኑ ወቅት ፖለቲካ ቀውስ ውስጥነት ያለችው ኢህአደግ እንደ ፓርቲም እንደ መንግስትም እችን ሀገር ወደሚፈልገው ደረጃ ለማድረስ ተስኖታል። እንግዲህ ያየ ነው ያለው ግጭት ለምሳሌ በሐረርጌ በምስራቅ የታየው ሁኔታ ልክ የሌላ ሀገር ነው የሚመስለው ወይ ደቡብ ሱዳን ይመስላል፣ ወይ ደግሞ የመን ነው የሚመስለው። መንግስት ባለበት ሀገር፣ እንዲያውም ጠንካራ መንግስት ነኝ በሚልበት ሀገር ይሄ መታየቱ በጣም ከባድ ነው። ለሕዝቡም ለሀገሪቱ፣ ለወደፊቱ፣ የሁላችንም የጋራ ጉዞ ይሄ ከፍተኛ ሆነ እንጂ በሁሉም የሀገሪቱ ክፍሎች ቅድም ለመግለጽ እንደሞከርኩት የዚህ አይነት ግጭት እየቀጠለ ነው። እነዚህ ግጭቶች ለምን ተከሰቱ? መፍትሄያቸው ውስጥ ምንድነው የሚለው ነገር በደንብ በጽሞና ማየት አስፈላጊ ይመስለኛል። የእነዚህ ግጭቶች መፍትሄ ሊሆን የሚችለው ፖለቲካል ብቻ ነው። ምንም አይነት የሀይል እርምጃ፣ ምንም አይነት እስራት፣ ግድያ፣ የሆነ ግፍ ይህን ሁኔታ ሊያስታግስ አይችልም፣ መፍትሄም ሊሆን አይችልም። ችግሩ ከመሰረቱ ፖለቲካዊ ችግር ነው። መፍትሄውም መሆን ያለበት የፖለቲካ መፍትሄ ነው። እንግዲህ ህዝቡም ፖለቲከኞችም እየጠየቋቸው ያሉ ጥያቄዎች አሉ። ህዝቡ ዲሞክራሲን ጠይቋል። ስለ ዲሞክራሲ፣ ምርጫ፣ ነፃና ፍታዊ የሆነ ምርጫ እንዲካሄድ ይፈልጋል። ህዝቡ ስለ ፍትህ ጉዳይ ጠይቋል። መሬታችን እየተዘረፈ ነው፣ ሀብታችን እየተዘረፈ ነው። እኛ በድህነት እየማቀቅ፣ ጥቂቶች ደግሞ በልጽገዋል። ሚሊዮኖሮች ከዚያም አልፎ ቢሊዮኖሮች ሁነዋል። ይሄ መቆም አለገት። ፍታዊ የሀብት ክፍል መኖር አለበት እያለ ነው። ወጣቶች ስራ አጥተዋል። በተጨባጭም በሚሊዮኖች የሚቆጠሩ ወጣቶች እንዲያውም ዩኒቨርሲቲ ያጠናቀቁ፣ ሁለተኛ ደረጃ ያጠናቀቁ፣ የቴክኒክ ትምህርት ቤቶች ያጠናቀቁ አጥናቀቁ ስራ አጥተዋል። እነዚህም ስራ ይፈልጋሉ፣ ስራ ይከፈትም። መሰረታዊ ጥያቄዎች የህዝቡ እነዚህ ናቸው። የፖለቲካ ድርጅቶች ጥያቄዎችም አሉ። ስለምርጫ ጉዳይ፣ ስለመብት ጉዳይ፣ ስለነጻነት ጉዳይ እያነሱ ነው። እነዚህ ጥያቄዎች ከመሰረቱ እስካልተፈቱ ድረስ የኢትዮጵያ መፍትሄ የለም ሊኖርም አይችልም። ስለዚህ እነዚህ መፍትሄ ማግኘት አለባቸው የሚል የጠና አቋም አለኝ። አሁን በኢትዮጵያ እየተከሰተ ያለው በተለይ በገዢው ፓርቲ በኩል ይሄን የማንነት ጥያቄን አጡዞ ህዝብ ለህዝብ የማጋጨት ጉዳይ የማጥፍት መፍጠር ጉዳይ የቆየ ነው። አሁንም እድሜ ለማስቀጠል እየተጠቀመበት ያለ ስልት ነው። የሚገርመው ያ አደግን የሚቃወሙ የተወሰኑ ኃይሎችም ይሄን እንደ ህዝብ ማነሻሻ ህዝብን የማሰባሰቢያ የማደራጃ አድርገው የወሰዱት ያሉት ጉዳይ በጣም አስጊ ነው በሁለቱም በኩል የሀገሪቱን አጠቃላይ ዜጎችን ሁሉ የሚመለከተው መሰረታዊ ጉዳዮች ሁለተኛ ደረጃ ቦታ እንዲይዜ ማድረግ በግጭት የሚጋብዝ ከዚህም በከፋ ሁኔታ የሚጋብዘን ይሆናልና መሰረቱ ይሄ ነው። እንግዲህ ኢህአደግ ይሄን ለመፍታት ተስኖታል አልቻለም። እንዲሁ የማታለያ ይህም የፓርቲዎች ድርድር ምናምን የሚለው ነገር ነው እያመጣ ያለ እንጂ ቆርጦ መሰረታዊ የሆነ መፍትሄ ላይ ያመጣ አልቻለም። የሚችልም አይመስልም። ስለዚህ የለውጥ ኃይሎች ግን በዚህ ጉዳይ ተወያይተው ሀገራዊ የሆነ ግንዛቤ ሀገራዊ የሆነ መግባባት መፍጠር አለባቸው። ሁሉም የለውጥ ኃይሎች ማለት ነው። በተለይ የፖለቲካ ፓርቲዎች አገኛ የፖለቲካ ፓርቲዎች ማለት ነው። እዚህ ላይ ምሁራኑ፣ ሲቪል ማህበረሰብ አጠቃላይ በዚች ሀገር ያገባኛል የሚለው የውጭ የለውጥ አጀንዳውን ቀርጾ ወደፊት ማራመድ ያለበት አዲስ አካሄድ ኢትዮጵያን ወደፊት የሚያራምዳት የቆየው መድገም ሳይሆን አዲስ መንገድ ማፈላለግና ተባብሮ የመስራት ጉዳይ ጊዜ ነው ይላሉ። ከሁሉም ሁሉም በላይ ግን ህዝብ ለህዝብ በምንም መንገድ መጋጨት የለበትም። ይሄ ህዝብ ለህዝብ የሚያጋጩ አጀንዳዎች፣ ቅስቀሳዎች ሁሉም ስለ ኢትዮጵያ ያገባኛል ስለ ዜጎች ያገባኛል የሚለው ሁሉ መቃወም አለብን። ህዝብ አንድ ነው። ሀገራችን የኢትዮጵያ አካል በዚች ሀገር ተዝናንቶ የሚኖሩት ዘና ብሎ የሚኖሩበት መብቶ፣ የሚጠበቅበት ሁኔታ መፈጠር አለበት ነው። እሺ እሺ። አቶ ገብሩ አስራት በጣም አመሰግናለሁ። የአረና ትግራይ አመራር አባል አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ አመራር አባል፣ እዚህ የተለየ ወይንም እዚህ ላይ የሚጨምሩት አስተያየት ካሉት። ብዙውን ነገር አቶ ገብሩ ብሎታል። በእውነቱ እስካሁን ድረስ ሀገሪቱ ላይ የሄደችበት ያለው አቅጣጫ በጣም አስጊ ሁኔታ ላይ ነው ያለው። በዛሬ ጊዜ በግልጽ እንደሚታየው የምስራቁ ሀገራችን ከስድስት መቶ ሰባት መቶ ሺህ ላይ ኦሮሞ ዜጎች ከሶማሌ ኢትዮጵያ ሶማሌ ክልል ተፈናቅለው በድንኳን ውስጥ ነው ያሉት። ይሄ እጅግ በጣም የሚያሳስብ ሁኔታ ነው። ከአሁንም ግድያው አልቆመም፣ ግድያ እየተፈጸመ ነው። በአሁኑ ሰዓት ለኢትዮጵያ ችግር መፍትሄ ሊሆን የሚችለው ኢህአዴግ የሚቀበለው ከሆነ አሁን አቶ ገብሩ ያመጣው ሀሳብ ሆኖ ለዚህ ደግሞ በጎ ፈቃደኝነት ለማሳየት ሀገሪቱ በአጠቃላይ ያሉ የፖለቲካ እስረኞችን በጎ ፈቃድ ለማሳየት መፍታት ይገባዋል የሚል አመለካከትና አስተያየት አለ። እነኚህ የተፈናቀሉ ሰዎችም ደግሞ ወደየ አካባቢያቸው ወደ ንብረታቸው፣ የጠፋ ንብረታቸውንም ካሳ ሊያገኙ ይገባል፣ ሊከፈላቸው ይገባል እና ሊመለሱ ይገባል። ግጭቶችም ደግሞ በየአካባቢው ወንተ ብሎ ለሚቀሰቀሱ ግጭቶች ግጭቶችና ለጠፋው ህይወት ተጠያቂ የሚሆኑ ሰዎች ህግ ፊት ሊቀርቡ ይገባል። ይሄ ከሆነ ሀገሪቱን ጉዳይ ተመካክሮ ወደፊት የምትሆነውን መወሰን የሚችለው ጉዳዩ ያገባኛል የሚለው ሁሉ የውይይት መድረክ ሊከፈት ይገባል። አሁን እንደሚደረገው ሳይሆን ሀቀኛ ውይይት ሊከፈት ይገባል። በዚያ ውይይት ላይ የሀገሪቷን ወደፊት አቅጣጫ በሰላማዊ መንገድ ወስኖ የሚመጣውን ችግር ማስወገድ ይቻላል። ሊገፋበት ይገባል። የውይይቱ ጉዳይ ግልጽ የሆነ እውነተኛ የሆነ ውይይት ተካሄደው የሀገሪቷን ሁለንተናዊ አቅጣጫ መወሰን ይገባዋል አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ ገብሩ አስራት የአረና ትግራይ መስራች አባል እንዲሁም አቶ አበባ ወያሌው የኢትዮጵያ ስነ ጥበባትና ታሪክ መምህር በአዲስ አበባ ዩኒቨርሲቲ አመሰግናለሁ ሁላችሁንም ስለ ትብብራችሁ እግዜር ስጥልኝ እናመሰግናለሁ እኛም እናመሰግናለሁ be